ሰሞኑን የኮሌራ በሽታ በኢትዮጵያ በተለያዩ አካባቢዎች ተከስቶ የተለያዩ የመከላከል ስራዎች እየተሰሩ እንደሆነ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር በየነ ሞገስ በስልክ ለዶቼ ቬለ ዲ ደብሊው እንደገለጹት በሽታው በኢትዮጵያ የተለያዩ ክልሎች ከሁለት ወር በፊት ጀምሮ መከሰቱን ተናግረዋል። የተረጋገጠባቸው በአራት ክልሎች በአማራ ክልል፣ በኦሮሚያ ክልል፣ በትግራይ አዲስ አበባ ከተማ በእነዚህ ነው እንግዲህ የተረጋገጠው። ወረርሽኝ የተከሰተው በአማራ ክልል ሰሜን ጎንደር ዞን ጠለምት፣ በየዳና ቋራ ወረዳዎች፣ በዋግምራ ዞን አበርገሌ ወረዳ፣ በአዊ ዞን ጓንጓ ወረዳ፣ በአጠቃላይ በአማራ ክልል 198 ሰዎች፣ እንደዚሁም በትግራይ ክልል በክለተ አውላሎ፣ አዲግራትና መቀሌ 17 ሰዎች፣ በኦሮሚያ ክልል ምዕራብ ሀረርጌ ዞን በአሉላ ቡልቱ፣ ጭሮና ደዴሳ ወረዳዎች 256 ሰዎች፣ በአዲስ አበባ ከተማ ከየካ ክፍለ ከተማ በስተቀር በሁሉም ክፍለ ከተሞች አምሳ ስድስት ሰዎች በበሽታው ተይዘዋል ብለዋል። እንደዚሁም ሰላሳ ሶስት ሰዎች በሶማሌ ክልል በበሽታው ተይዘዋል የሚል መረጃ ቢኖርም በሕክምና እንዳልተረጋገጠ ዶክተር በየነ አስረድተዋል። በሶማሌ ክልል ሰላሳ ሶስት ሰዎች ከቦቅሎማዮ በሚባል ወረዳ የበሽታው ምልክት ታይቶባቸዋል። ነገር ግን በነዚህ በዚህ በቦቅሎማ ወረዳ ወንዝ ሞልቶ ባለሙያዎች በቦታው ደርሰው ስናሙና ሳይወስዱ በሽተኞች በመሳከማቸው እና በመዳናቸው ምክንያት በላብራቶሪ ማረጋገጥ አመቻል ሰዎች ወረርሽኙን ስላላረጋገጠ ኮሌራ ያመጣ ወይም ሌላ ነገር እስካሁን በበሽታው ሁለት በኦሮሚያ አስራ አራት ደግሞ በአማራ ክልል ህይወታቸው ማለፉን ተናግረዋል። በአማራ ክልል ህይወታቸው ካለፈው መካከል ስድስቱ ወደ ጤና ተቋማት በመሄድ ላይ እያሉ ሲሆን ቀሪዎቹ ደግሞ በያሉበት ህይወታቸው ማለፉን ነው ዶክተር በየነ የተናገሩት። በሽታውን ለመከላከልም የፈጣን ምላሽ ሕክምና ቡድን ተቋቁሞ የመከላከል ስራ በመላው ሀገሪቱ እየተደረገና በሽታው ሊከሰትባቸው ይችላሉ በተባሉ ቦታዎች የአሰሳ ስራ እየተሰራ መሆኑን አስረድተዋል። በሚመለከታቸው አስፈላጊ የሆነ ግብአት መድኃኒት፣ የውሃ ማከሚያ መድኃኒቶች፣ ማከሚያ የሚሆኑ ድንኳኖች፣ ለነሱ የሚያስፈልጉ ሳሙኖችን፣ እነዚህም በማሟላት ለክልሎች ድጋፍ ተደርጓል። ባለሙያዎችንም ቦታው ድረስ በመላክ ወረርሽኙን ምን አስከተለው የሚለውን ጥናት ለማድረግ የፈጣን ምላሽ ሰጪ ቡድን ወደ ቦታዎቹ ተልኮ ለሁሉም ክልሎች ድጋፍ አድርጓል። ድጋፍም እያደረገ ይገኛል። ከዚህ በፊት ዘመነ ያው በሽታውንም ለማረጋገጥ የላብራቶሪ ምርመራዎችን በማድረግ ድጋፍ እያደረገ ነው። ባለሙያዎች እንደሚሉት የኮሌራ በሽታ በዓይን በማይታዩ ባክቴሪያዎች የሚመጣ ሲሆን ከሰውነት ከገባ በኋላ በሚያመነጫቸው መርዛማ ነገሮች ከፍተኛ ውሃ በተቅማጥና በትውኪያ ከሰውነታችን እንዲወጣ በማድረግ ለአጭር ጊዜ ለሞት የሚያደርስ በሽታ ነው። መነሻውም የተበከለ ውሃና የተበከለ ምግብ እንደዚሁም የአካባቢ ንጽህና ጉድለቶች በመሆናቸው ህብረተሰቡ የራሱን ንጽህና እንዲጠብቅና የበሽታው ምልክቶች ሲታዩም ወደ ጤና ተቋማት በፍጥነት እንዲሄድ ዶክተር በየነ አሳስበዋል። አለምነው መኮንን ለዲደብልዩ ራዲዮ ባህር ዳር